ትንቢተ ሆሴዕ ምዕራፍ አስር እስራኤል ፍሬው የበዛለት የለመለመ ወይን ነው። እንደ ፍሬው ብዛት መሠዊያውን አብዝቶአል። እንደ ምድሩም ማማር መጠን ሐውልቶችን እያሳመሩ ሠርተዋል። ልባቸው ተከፈለ አሁንም በደላቸውን ይሸክማሉ። እርሱ መሠዊያቸውን ያፈርሳል፣ ሐውልቶቻቸውን ያጠፋል። አሁንም ንጉሥ የለንም እግዚአብሔርን አልፈራንምና ንጉሥ ምን ያደርገናል? ይላሉ። የማይረባውን ቃል ይናገራሉ። ቃል ኪዳን በገቡ ጊዜ በሐሰት ይምላሉ። ስለዚህ መርዛም ሣር በእርሻ ትልም ላይ እንደሚበቅል መቅሠፍት ይበቅልባቸዋል። የሰማርያ ሰዎች ስለ ቤተ አዌን እምቦሳ ይፈራሉ፣ ክብሩም ከእርሱ ዘንድ ወጥቶአልና ሕዝቡ ያለቅሱለታል። የጣዖቱ ካህናትም በኀዘን ይንተባተባሉ። ለንጉሥ ለኢያሪም እጅ መንሻ ይሆን ዘንድ ወደ አሦር ይማረካል። ኤፍሬምን እፍረት ይይዘዋል፣ እስራኤልም በምክሩ ያፍራል። ሰማርያ ከንጉሥዋ ጋር በውኃ ላይ እንዳለ አረፋ ጠፍታለች። የእስራኤል ኀጢአት የሆኑት የአዌን የኮረብታው መስገጃዎች ይፈርሳሉ። እሾህና አሜከላ በመሠዊያዎቻቸው ላይ ይበቅላል። ተራሮችንም ክደኑን ኮረብቶችንም ውደቁብን ይሏቸዋል። እስራኤል ሆይ ከጊብዓ ዘመን ጀምረህ ኀጢአትን ሠርተሃል፣ በዚያ ጸንተዋል። በጊብዓ ላይ ሰልፍ አይደርስባቸው። ምን በፈቀድሁም ጊዜ እገሥጻቸዋለሁ፣ ስለ ሁለቱም ኀጢአታቸው በታሰሩ ጊዜ አሕዛብ ይሰበስቧቸዋል። ኤፍሬም ማበራየት እንደ ለመደች ጊደር ነው። እኔ ግን በአንገቱ ውበት እጭንበታለሁ፣ በኤፍሬም ላይ እጠምድበታለሁ። ይሁዳም ያርሳል፣ ያዕቆብም አፈሩን ያለሰልሳል። እግዚአብሔር መጥቶ ጽድቅን እስኪያዘንብላችሁ ድረስ እርሱን የምትሹበት ዘመን ነውና ለእናንተ በጽድቅ ዝሩ፣ እንደ ምሕረቱም መጠን እጨዱ፣ ጥጋታችሁንም እረሱ። ክፋትን አርሳችኋል፣ ኀጢአትንም አጭዳችኋል፣ የሐሰትንም ፍሬ በልታችኋል። በኃያላንህ ብዛት በመንገድህም ላይ ታምነሃልና በአሕዛብህም መካከል ሽብር ይነሣል። እናትም ከልጆቿ ጋር በተፈጠፈጠች ጊዜ ሰልማን ቤት አርብኤልን በሰልፍ ቀን እንዳፈረሰ አምባዎችህ ሁሉ ይፈርሳሉ። ከኀጢአታችሁም ክፋት የተነሣ ቤቴል እንዲሁ ያደርግባችኋል። በነጋ ጊዜ የእስራኤል ንጉሥ ፈጽሞ يتفعل